ኦሮሚያ ክልል ከተነሳው ብጥብጥ ጋር በተያያዘ አርባ አራት የመንግስት ኃላፊዎችና ሀያ የጸጥታ ኃይሎች በቁጥጥር ስር መዋላቸውን መንግስታዊ የዜና አገልግሎት አስታወቀ። የኦሮሚያ ፖሊስ ኮሚሽን እንደገለጸው የሻሸመኔ ከተማ ከንቲባና የጸጥታ ክፍል ኃላፊው ከእነዚህ የመንግስት ኃላፊዎች መካከል ከፍተኛዎቹ እንደሆኑ ተገልጸዋል። በአብዛኛዎቹ የኦሮሚያ ትላልቅና አነስተኛ ከተሞች ውስጥ በኃላፊነት የሚሰሩት አንድም በፍርሃት አካባቢውን ለቀው ሄደዋል። ካኖንም በቁጥጥር ስር ውለዋል። አካባቢያቸውን ለቀው ሄዱት በየሄዱበት ስፍራዎች እንደ መሸሸጊያ እየተጠቀሙበት ይገኛሉ። ከታሳሪዎች መካከል ከከንቲባዎች ጋር እኩል ስልጣን ያላቸው የዞን አመራሮችም እንዳሉበት ኮሚሽነሩ ገልጿል። እንደዚህ አይነት እስር ሲካሄድ ባለፉት ሁለት አመታት ውስጥ የመጀመሪያው እንደሆነ ተነግሯል። ጠቅላይ ሚኒስትር አብይ አህመድ ትናንት እሁድ የደቡብ ክልል አመራሮችን ሰብስበው ማነጋገራቸውን መንግስታዊ የዜና አገልግሎት ምሽት ላይ አስታወቀ። በዚህ ስብሰባ ላይ ከዚህ በፊት በደቡብ ክልል ውስጥ ክልል እንሆን የሚሉ ጥያቄዎች እንደ አሸን ፈልተው እንደነበር ዶክተር አብይ አስታውሰው በኋላ የሲዳማ ክልልነት ከጸደቀ በኋላ ለፕሬዚደንትነት የሚደረገው ትንቅንቅ እጅግ የከፋ እንደነበር ገልጸዋል። ጠቅላይ ሚኒስትሩ በዚህ ወቅት በደቡብ ክልል ራስን ለማንገስ የሚያደርጉትን ብቻ ገጣ ለልማት በሚበጅ መልኩ እንዲሰሩ ለአመራሮቹ ማሳሰቢያ ሰጥተዋል። ጠቅላይ ሚኒስትር አብይ ይህን ማሳሰቢያ በሰጡበት ወቅት ቆፍጠን ብለው ራስን ለማንገስ በሚደረግ እንቅስቃሴ በክልልነት ጥያቄ ዜራ በማካሄድ ልማታችንን ማደናቀፍ እንደማይችል አስታውቀዋል። አያይዘውም በዚህ የክረምት ወራት ወቅቱ የሚጠይቀው ከመስራት ይልቅ በተራ ምትርክ ጊዜያችንን ወደ መግደሉ እንዳናምራ መደረግ አለበትም ብለዋል። ጠቅላይ ሚኒስትሩ እንዳስገነዘቡት ይህም ሽሩሩ በማለት ጊዜ እንደማናጠፋ አመራረቁ ወደ ግንባታው እንዲሸጋገር ጥሪ አቅርበዋል። ይህ የማይሆን ከሆነ መንግስት አስፈላጊ ነው እርምጃ እንደሚወስድ ነው አስጠንቅቀዋል። በዘንድሮ ዓመት ከስምንተኛ ና አስራ ሁለተኛ ክፍል ተፈታኞች ውጭ ያሉ መደበኛ ተማሪዎች በሙሉ ወደ ቀጣዩ የክፍል ደረጃ እንዲሸጋገሩ መወሰኑን የትምህርት ሚኒስቴር አርብ ሐምሌ ሶስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ባወጣው መግለጫ አስታወቀ። የቀጣይ ዓመት የትምህርት ምዝገባ እስከ ነሐሴ የመጨረሻ ሳምንትን ድረስ እንደማይደረግ በዚሁ ጊዜ ተገልጿል። የስምንተኛና የአስራ ሁለተኛ ክፍል ተፈታኞች ደግሞ በሁለት ሺ አስራ ሶስት ዓመተ ምህረት የማካከሻ ትምህርታቸውን ከወሰዱ በኋላ ለፈተና እንደሚቀመጡም ትምህርት ሚኒስቴር አስታውቋል። የአስራ ሁለተኛ ክፍል ፈተናን በኦንላይን ለመስጠት ዝግጅት እየተደረገ መሆኑንም ትምህርት ሚኒስቴር በሰጠው በዚሁ መግለጫ ጨምሮ አመልክቷል። በአዲስ አበባ ፖሊስ ኮሚሽን ቁጥጥር ስር የሚገኙት እነ ጀዋር መሐመድ፣ በቀለ ገርባ፣ እስክንድር ነጋ፣ ስንታየሁ ቸኮልና ኢንጂነር ይልቃል ጌትነት ምንም አይነት አካላዊ ጥቃት እንዳልደረሰባቸው በጎበኟቸው ወቅት ማረጋገጣቸውን የሰብአዊ መብት ኮሚሽነር ዶክተር ዳንኤል በቀለ በቅርቡ በሰጡት ቃለምልልስ በድጋሚ ገለጹ። እንደ ዶክተር ዳንኤል የተከፈለ ገለጻ የባልደራሱ እስክንድር ነጋ እና የኦኤምኤን ድረገጽ አዘጋጅ ሸምሰዲን ጣሃ በታሰረ ወቅት ከፖሊስ ጋር አለመግባባት ነበር። በዚህ ሁኔታ ውስጥ በፖሊስ ያልተገባ አድርጊት ተፈጽሞ ሊሆን እንደሚችል መገመት ቢቻልም ከዚህ በተረፈ እስረኞች በአካላቸው ላይ ጉዳት አለመድረሱን ማረጋገጣቸውን ዶክተር ዳንኤል በተጨማሪ ገልጸዋል። በሌላም በኩል ከኮረና ተላላፊ በሽታ ጋር በተያያዘ የወጣ አዋጅ ለእስረኞች ምግብ የማቅረብ ጉዳይ ላይ የተጣለ ገደብ በመኖሩ የእነ ኢንጂነር ልካል ጌትነት ቤተሰቦች በፊት በተለመደው አይነት ምግብና ልብስ ማቅረብ መቸገራቸው በእነሱ ላይ ብቻ የተፈጸመ እንዳልሆነ የሰብአዊ መብት ኮሚሽነሩ አስታውቀዋል። ይህንንም ከማረሚያ ቤቱ ጋር በመነጋገር የጤንነት ችግር ላለባቸው እስረኞች ከቤተሰብ ምግብና አልባሳት እንዲቀርብላቸው ከስምምነት ላይ መድረሳቸውን ኮሚሽነሩ አስታውቀዋል። ኮሚሽነሩም እስረኞችን በጉበኙ ወቅት ከሰላሳ እስከ ሰላሳ አምስት የሚሆኑ የህግ እስረኞችን መመልከታቸውንና የእነሱም ላይ አካላዊ ጉዳት አለመድረሱን በዚሁ ቃለ ምልልሳቸው ወቅት ገልጸዋል። ከማክሰኞ ሰኔ ሀያ ሶስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ጀምሮ እስካሁን ድረስ ላለፉት አስራ ሁለት ቀናት የኢንተርኔት አገልግሎት እንደተቋረጠ ይገኛል። ዛሬ ሰኞ ሐምሌ ስድስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ከተቋረጠ አስራ ሶስተኛ ቀኑ ሲሆን ዛሬና ነገ ግንኙነቱ ይቀጠላል ተብሎ ይጠበቃል። የኢንተርኔት አገልግሎት የተቋረጠው በአርቲስት አጫሉ ሁንዴሳ ግድያ ጋር የተያያዘ መሆኑ ይታወቃል። በተለያዩ ምክንያቶች ባለፉት አራት ዓመታት ውስጥ የኢንተርኔት ግንኙነት ይቋረጥ እንደነበር መንግስታዊ የዜና ምንጮች ጨምረው ገልጸዋል። እንደ መብራት፣ መኪና የመሳሰሉ መገልገያዎች እንደ ምግብ ወሳኝ የሆኑትን ያህል በአሁኑ ጊዜ የኢንተርኔት አገልግሎትም ዋና ለሕይወት ወሳኝ አካል ሆኖ መምጣቱ እየተስተዋለ ይገኛል። ቀደም ብሎ ስርጭቱ በመቋረጡ ምክንያት አስራት ሜዲያ ቴሌቪዥን ከአርቲስት ሃጫሉ ግድያ ጋር በተያያዘ ምንም አይነት ዜና ያላስተላለፈ መሆኑን ባወጣው መግለጫ አስታወቀ። አስራት ሜዲያ ቴሌቪዥን በሰጠው መግለጫ ከሳቴላይት ስርጭት ክፍያና ከሌሎች ተያያዥ ጉዳዮች ጋር በተገናኘ ከሰኔ አስራ ሰባት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ከቀኑ ስምንት ሰዓት ጀምሮ ስርጭት ማቋረጡን ጠቁሟል። ይህንኑ በኦፊሽል ያስታወቀ በመሆኑ የአርቲስት ሃጫሉ ግድያ ሲፈጽም አስራት ሚዲያ የቴሌቪዥን ስርጭቱ የተቋረጠ መሆኑን ይህ መረጃ ያመለክታል ብለዋል። በዚህ መሀል ጠቅላይ ዐቃቤ ሕግ አስራት ሚዲያ ቴሌቪዥንን ከአርቲስት ሃጫሉ ሁንዴሳ ግድያ ጋር በማያያዝ ስሙ መነሳቱ ተገቢ ያልሆነ ውንጀላ መሆኑን ሚዲያው አስታውቋል። ስለዚህ ጉዳይ ጠቅላይ ዐቃቤ ሕግ እስካሁን ምላሽ አልሰጠም። ሲዳማ አዲስ ክልል ሆኖ ከታወጀ በኋላ የራሱ ስድስት ነጥብ ዘጠኝ ቢሊዮን ብር የዓመት በጀት እንደተመደበለት የደረሰን ዜና አመለከተ። ይህ በጀት የደቡብ ክልል ከነበረው ሰላሳ ስድስት ነጥብ ስድስት ቢሊዮን ብር የዓመት በጀት የሲዳማ ስድስት ነጥብ ዘጠኝ ቢሊዮን ብር እንዲቀነስም መደረጉን ዜናው ጨምሮ ያስረዳል። የሲዳማ ዓመት በጀትም ከዚህ በፊት በደቡብ ክልል ውስጥ ሆኖ በዞንነት ያገኝ የነበረውን በቀጣይ ሁለት ሺ አስራ ሶስት ዓመተ ምህረት ከተደረገው ጭማሪ ጋር ተደምሮ መሆኑን የፓርላማው ቋሚ ኮሚቴ ሰኔ ሰላሳ ቀን ሁለት ሺ አስራ ሁለት ዓመተ ምህረት ባቀረበው ሪፖርት አስታውቋል። የአርቲስት ሀጫሉ ሁንዴሳ ገዳዮች ናቸው ተብሎ የተጠረጠሩ ሶስቱ ተለይተው የታወቁት በቁጥጥር ስር መዋላቸውን ዐቃቤ ህግ አርብ ሐምሌ ሶስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት በሰጠው መግለጫ አስታወቀ። በአቃቤ ህግ ገለጻ መሰረት ቀድመው አርብ ሐምሌ ሶስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት በፖሊስ ቁጥጥር ስር የዋሉት አርቲስቱን በቀጥታ በጥይት ተኩሱ መቶታል የተባለው ጥላሁን ያሚ እና ተባባሪው አብዲ አለማየሁ ናቸው። ይህ በተነገረ በጥቂት ሰዓታት ልዩነት የተያዘው ከበደ ገመቹ ነው። ከበደ ገመቹ ሁለቱ ተጠርጣሪዎች በተያዙ ወቅት የተሰወረ መሆኑ ቢሆንም በህብረተሰቡ ትብብር ፎቶግራፉ በተበተነ በጥቂት ሰዓታት ውስጥ በቁጥጥር ስር መዋሉን አቃቤ ሕግ ጨምሮ ምሽት አራት ሰዓት ላይ ገልጿል። በአርቲስት አጫሉ ላይ እርምጃው እንዲወሰድ ያደረገው ኦኔክሽንም እንደሆነ አቃቤ ሕግ በዚሁ ጊዜ ገልጿል። ትናንት እሑድ ሐምሌ አምስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ከጤና ጥበቃ ሚኒስቴር በተሰጠው መግለጫ መሰረት ሁለት መቶ ስድስት ሰዎች በኮሮና ቫይረስ መያዛቸው ተገልጿል። እነዚህ ህመምተኞች የተገኙት ባለፉት ሀያ አራት ሰዓት ውስጥ በተመረመሩ ሶስት ሺ ዘጠኝ መቶ ሀያ ሁለት ሰዎች ውስጥ ነው። እስካሁን በአጠቃላይ ከሁለት መቶ ሰማኒያ አራት ሺህ ሰዎች በላይ ምርመራ የተደረገላቸው መሆኑ ተገልጿል ከእነዚህ ውስጥ ሰባት ሺ ሰባት መቶ ስልሳ ስድስት ሰዎች በኮሮና ቫይረስ የተያዙ መሆናቸው ሲረጋገጥ፣ ከእነዚህም ውስጥ የትናንቱን እሁድ አንድ ሰው ጨምሮ አንድ መቶ ሀያ ስምንት ሰዎች እስካሁን መሞታቸው ተዘግቧል። በትናንቱ መግለጫ መሰረት በኮሮና ምክንያት ሰላሳ አንድ በጠና የታመሙ ሰዎች እንዳሉ ተገልጿል። ይህ አሳሳቢ ቢሆንም በትናንት ሁለት ሁለት መቶ ሁለት መቶ ሀምሳ ሰዎች ከህመሙ የዳሩ መሆናቸው ተዘግቧል። በአጠቃላይም እስካሁን ድረስ አራት ሺ አምስት መቶ ሀምሳ ስድስት ሰዎች ከኮሮና ቫይረስ ማገገባቸው ተገልጸዋል። ኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።